ከቤንሻንጉል ጉሙዝ አሶሳ ዞንና ካማሽ ተፈናቅለው በኦሮሚያ ክልል ምዕራብ ወለጋ ዞን መነሲቡ ወረዳ ውስጥ መጠለላቸውን የሚናገሩ ሰዎች በቂ ድጋፍ አለማግኘታቸውንና ለችግር መጋለጣቸውን ገለጹ። የኦሮሚያ ክልል አደጋ ስጋት ስራ አመራር ኮሚሽን ከቤንሻንጉል ጉምዝ ክልል የተፈናቀሉትን በመርዳት ላይ እንደሚገኝ አመልክቶ ምዕራብ ወለጋ ያሉ ተፈናቃዮችንም መረጃው ተጠናክሮ እንደደረሳቸው ድጋፍ እንደሚያደርጉ ለቪኦኤ ገልጸዋል። በተያያዘ ዜና የቤንሻንጉል ጉሙዝ ክልል አደጋ ስጋት አመራር ኮሚሽን በክልል ውስጥ ከ361ሺህ በላይ ተፈናቃዮች መኖራቸውን ጠቅሶ በአጠቃላይ ከ417ሺህ በላይ ለችግር የተጋለጡ ሰዎችን በመደገፍ ላይ እንደሚገኝ አስታውቋል። ናኮር መልካ ዝርዝር አለው። ከቤኒሻንጉል ጉሙዝ ከአማይ ዞን ሴዳል ወረዳ ተፈናቅለን በኦሮሚያ ምዕራብ ወለጋ መነሲብ ወረዳ ውስጥ ሰፍረን እንገኛለን ይላሉ ለአሜሪካ ድምፅ አስተያየት የሰጡ አቶ ዳኒኤል መርጋ እንደሚባሉ የተናገሩ ተፈናቃይ። ተፈናቃዮቹ ታጣቂዎች ባደረሱት ጥቃት ሳቢያ ቤት ንብረታቸውን ጥለው ከወጡ አራት ወራት ማለፋቸውን የገለጹት አቶ ዳኒኤል የቤተሰባቸውን አምስት አባላት ጨምሮ በሺዎች የሚቆጠሩ ሰዎች አሉበት ያሉትን ሁኔታ አብራርተዋል። ከካማሽ ዞን ሴዳል ወረዳ ነው ተፈናቅለን የመጣ ነው። የተፈናቀል ነው በስምንተኛ ወር ሚያዝያ አስራ ሁለት ሲሆን ያፈናቀሉን ደግሞ የጉሙዝ ሽፍቶች ናቸው። ከሽፍቶች ጥቃት አምልጠን በአሁኑ ሰዓት በመነሲቡ ወረዳ ነጆ ከተማ ውስጥ እንገኛለን። ሁላችንም በትልቅ ችግር ውስጥ ነው የምንገኘው። አንድ ክፍል ቤት ለሰባት ለስምንት ተከራይቶ የሚኖሩ አሉ። በሰው በረንዳ ላይም እንዲሁ የሚያድሩ አሉ። ሁለት ወር ድጋፍ ተደርጎልን ነበር። አሁን ግን ድጋፉ በመቋረጡ ትልቅ ችግር ውስጥ ነው የገባ ነው። ለሚመለከተው የመንግስት አካል ብናመለክትም እየመጣ ያለ ድጋፍ የለም ነው የሚሉን። ህፃናትና ትልልቅ ሰዎች በረሃብ ምክንያት እየተጎዱብን ነው፣ የሞቱም አሉ። የመንግስትም ይሁን መንግስታዊ ያልሆነ ድርጅት በፍጥነት ድጋፍ እንዲያደርግልን እንጠይቃለን ብለዋል። ወይዘሮ አልማዝ ተሾመ ከነልጆቻቸው መፈናቀላቸውን ጠቅሰው ድጋፍ ካገኙ ከሁለት ወራት በላይ መሆኑን አመልክተዋል። ከሴዳል ተፈናቅለን በመንዲ ከተማ ውስጥ የምንገኘው ሰዎች ቁጥር ከአምስት ሺህ በላይ ነው። በአሁኑ ሰዓት ልጆቻችን በረሃብ እየተጎዱብን ነው። በየምግብ ቤቱ እየሄዱ ለምነው ነው ምግብ የሚያገኙት የምንበላው የምንጠጣው የምንኖርበት የምንተኛበት የለንም። ልጆቻችንም እኛም ተጎድተናል። መሄጃ ማተናል። ለመንግስት አካላት ስናመለክትም እኛ ተፈናቃይ የለንም የሚል መልስ ነው የሚሰጡን ብለዋል። ሌላው ስማቸው ቢጠቀስ የተፈናቀሉት ቦታ ተረጋግቶ የሚመለሱ ከሆነ ጥቃት ሊፈጸምብኝ ይችላል በሚል ስጋታቸውን የገለጹ አንድ ግለሰብም ከአሶሳ ዞን ኦዳብልዲግሉ ወረዳ በታጣቂዎች ጥቃት ምክንያት ተፈናቅለው በአሁኑ ጊዜ ስላሉበት ሁኔታ አስረድተዋል። እኛ የለንበት ቦታ በኦዳብልዲግሉ ውስጥ ሲሆን ዳለቲ ከተማ ውስጥ ነው። ለጸጥታ አካላቱ ችግር እንዳይደርስብን የመንግስት ሰላም አስከባሪዎች እንዲመደቡልን፣ ከአቅማቸው በላይ ከሆነ ደግሞ ሽሹ እንዲሉን ጠይቀናቸዋል። ችግሩን እንቀርፋለን ይሉናል። በዚህ አካባቢ የሚመደቡት የልዩ ኃይል ፖሊሶችም ችግሩን ሊፈቱት አልቻሉም። አንዳንዶቹ ከዚህ ሸሽተው ወደ መንዲ በአምባሲና ሶሳ ከተማ ገብተዋል። እኛ ደግሞ በታጣቂዎች ተከበን ፈጣሪ እንዳደረገ ያደርገን ብለን ተቀምጠናል። ከተለያዩ ቀበሌዎች ተፈናቅለው የመጡ ሰዎች እዚህ ድጋፍም እያገኙ አይደለም ብለዋል። ተፈናቃዮቹ መንግስት በአፋጣኝ ሰብአዊ ድጋፍ እንዲያደርግላቸውም ጠይቀዋል። ተፈናቃዮቹ ያሉበት መነሲብ ወረዳ እና የምዕራብ ወለጋ ዞን አደጋ ስጋት ስራ አመራር ኃላፊዎች ጋር በተደጋጋሚ ደውለን የተለያዩ ምክንያቶችን እየጠቀሱ ምላሽ ያልሰጡና ቆይተውም ስልካቸውን የዘጉ ቢሆንም የክልሉ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አባድር አብዳ በሰጡት ምላሽ እንዲህ ብለዋል። ነማ ንሱ ድጋፍ የሰውን ሕይወት ለማስቀጠል የሚደረግ እንደሆነ ይታወቃል። የሰው ሕይወት በረሀብ ምክንያት ማለፍ የለበትም የሚል አቋም ነው መንግስት ይዞ እየሰራ ያለበት። እንደ ኦሮሚያም ለዚህ ጉዳይ ትልቅ ትኩረት ተሰጥቶታል። የምዕራብ ወለጋን በተመለከተ ወደ ህብረተሰቡ ወርደው ትክክለኛ መረጃ ይዘው መቅረብ ባለመቻላቸው ነው ችግሩ የተፈጠረው። ትክክለኛውን መረጃ ካገኘን ለህብረተሰቡ የሚያስፈልገው ምንድን ነው፣ ምን አይነት ድጋፍስ ሊደረግ ይገባል የሚለውን ለይተን፣ ያለው ሁኔታ ህብረተሰቡ ላይ ጉዳት ሳያደርስ እንዲፈታ አቅጣጫ ተቀምጦ እየተሰራበት ነው ብለዋል። ኮሚሽነር አባድር አክለውን ከቤኒሻንጉል ጉሙዝ ውስጥ ተፈናቅለው በምስራቅ ወለጋ ውስጥ ለሚገኙ ሰዎች እየተደረገ ነው ያሉትን ድጋፍ ገልጸዋል። ሚሱኒ ቁቃሜን ስድረካ በግናር ሀገረናንሎት ዲያቴ ናንኖንስ በአጠቃላይ ተፈናቃዮችን የሚመለከት መረጃ ከዞን ወደ ክልል ቀርቦ ክልልም ለፌዴራል አደጋ ስጋት ኮሚሽን አቅርቦ ኮሚሽኑ ምላሽ ሰጥቶበታል። አሁን ወደ ስፍራው እህል እየተጓጓዘ ይገኛል። ለምሳሌ ያህል ወደ ምስራቅ ወለጋ ሀሮ ሊሙ ወረዳ ሶስት እህል የጫኑ ተሽከርካሪዎች ተጉዘዋል። ወደ ሳሲጋም በተመሳሳይ ሁኔታ እንዲሁ እህል ተልኳል ብለዋል። በተያያዘ ዜና የቤኒሻንጉል ጉሙዝ ክልል አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ታረቀኝ ታሲሳ በክልሉ ውስጥ ከ ሶስት መቶ ስልሳ አንድ ሺህ በላይ ተፈናቃዮች መኖራቸውን ጠቅሰው በአጠቃላይ ከ አራት መቶ አስራ አራት ሺህ በላይ ለችግር የተጋለጡ ሰዎችን በመደገፍ ላይ እንገኛለን ብለዋል። አቶ ታረቀኝ ስለ ተጎጂዎችም ሁኔታ ገልጸዋል። ከአማራ ክልል ከራንች ና ቻግኒ የተመለሱትን አምሳ ሺህ አምስት መቶ ሰዎችን ጨምሮ አንድ መቶ ሰባ አምስት ሺህ አካባቢ መተከል ዞን ላይ ቀደም ብሎ ያሉትን ጨምሮ ከካማሽ ዞን ዘጠና አምስት ሺህ አካባቢ የሚሆኑት እና የተቀረቡት በብልድግሉ ወረዳ በባምበሲ ያሉት፣ እንደዚሁም ሽርቆሌ አካባቢ ና ዳሴ ግድቡ አካባቢ ላይ ያሉ አሉ። አጠቃላይ ሲደመር ሶስት መቶ ስልሳ አንድ ሺህ ሰባት መቶ ሰባ አምስት ናቸው። ከእነዚህ በተጨማሪ በተፈጥሮ የምንለው አለ። በጎርፍ፣ በንፋስ በረዶ እና በውሃ ሙላት በተለያዩ ምክንያቶች በተፈጥሮ ወደ አምሳ ስድስት ሺህ ስምንት መቶ ሀምሳ የሚሆኑ ዜጎች ተፈናቅሎ ሳይሆን በቤታቸው ላይ ሆኖ ድጋፍ እየተደረገላቸው ነው ያለው። አንጻራዊ ሰላም ስለሰፈነ ዛሬ ብቻ ወደ ፌዳል ወደ ስድስት መቶ ኩንታል ይህልና ወደ ሁለት ሺ ሊትር ዘይት እንደዚሁ ፎርቴ ልብሶችን ለተፈናቃዮች የላክንበት ሁኔታ ሶስቱ መኪና በተሳካ ሁኔታ ዛሬ ገብተዋል። ሌሎቹም አሁን ሊገቡ ነው። እንደዚሁም ባለፈው ሳምንት ሰውዲ አካባቢ ሚሽጋ የምንለው በሎጂ ጋንፎ ላይ ወደ አንድ ሺ ስምንት መቶ ኩንታል ይህል በጥሩ ሁኔታ ከመቀም ተጭኖ በሰላም ገብቶ ለህዝቡ ተከፋፍሏል። አሁን ከአማሽ ልናስገባ እየተነጋገርን ነው። ያለ ነው ሁሉም ዜጎች ጋር በጥሩ ሁኔታ በእምነት ሳምንታት ይደርሳል የሚል ግምታለን። ያኔ ያስቸገረን የጸጥታ ሁኔታ ነው የነበረው አሁን የጸጥታ ሁኔታ ስለተረጋጋ ይሎች ለተፈናቃዮች እየገቡ ነው ያሉት። ስለዚህ በአጠቃላይ አራት አስራ ሰባት ሺ ስምንት መቶ ሀምሳ ለሆኑ ዜጎች በእኛ ክልል እርዳታ ይፈልጋሉ እየተደረገላቸውም ነው ያለው። ኮሚሽነሩ ከኦሮሚያ ክልል ውስጥ ተፈናቅለው በቤኒሻንጉል ጉሙዝ ውስጥ የሚገኙትንም በርካታ ሰዎች በመደገፍ ላይ መሆናቸውን ጠቅሰዋል። ተፈናቃዮቹንም ለመደገፍ ከኦሮሚያ ክልል አደጋ ስጋት ስራ አመራር ጋር በመቀናጀት እንደሚሰሩ አስታውቀዋል። አሁንም ካለው የጸጥታ ስጋት ጋር በተያያዘ ለተነሳው ቅሬታ ከክልሉ ጸጥታ አካላት ምላሽ ለማግኘት ያደረግኩት ጥረት ለአሁኑ ባይሳካም የክልሉ ፖሊስ ኮሚሽን የክልሉን ሰላም የሚያውኩ ኃይሎች ላይ እርምጃ እየወሰድኩ ነው ሲል ከሳምንታት በፊት ማስታወቁ ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ